ደግሰው ነው ያልከው። ማንን ነበር? የወይዘሪት አልማዝን እናት ነበር። ለገንዘብ ሚኒስትሩ ስልክ ከደወለ በኋላ ምን አለ? ሚኒስትሩን እገናኛለሁ አለ። በጥሩነሽ ፋንታ ፎርሙን ለመፈረም የፈቀደ ማን ነው? የጥሩነሽ ባለቤት ነው። ፈጠን ብለህ ከፎቁ ላይ ፎጣና ሳሙና ልታመጣልን ትችላለህ? አዎ ላመጣላችሁ እችላለሁ። ጋዜጣ የሚጽፉትን ሰዎች ግብዣ የጋበዝክ አንተ ነህ ተነህ? አዎ እኔ ነኝ። በግንቦት ወር ደመወዙ ከገበያ ምን ነገር ገዛ? በግማሹ የመኪና ጎማ ገዛ። በግማሹ ግን ምን እንደገዛበት ገና አልገለጸልኝም። ጎኑ ተቀምጦ እንጀራ በወጥ የሚበላው ሰው ማን ነው? በውጭ ጉዳይ ሚኒስቴር ውስጥ የሚሰራው ሰው ነው። ባለጸጋ ባል እንጀራ አለህ? የለም። የኔ ባልንጀሮች ሁሉ ድሆች ናቸው። የገንዘብ ብድር የምጠይቅ ምን ለመግዛት ነው? አንድ በሬና ሁለት ላሞች ለመግዛት ነው። ዛሬ ቸካችሁን ተቀብላችሁ ምን ታደርጉ ታላችሁ? መንዝረን አዳዲስ ጫማዎች እንገዛበታለን። መኪናን የትኛው ጋራዥ ውስጥ አስገብተ ትሄዳለህ? ባንተ ቤት አጠገብ ባለው ጋራዥ ውስጥ አስገብቻ ትሄዳለሁ። ለአሳላፊው ስንት ሳንቲም ጉርሻ ሰጠኸው? አስራ አምስት ሳንቲም ሰጠሁት። ጉንፋን ሲይዝ ምን ታደርጋለህ? ወደ ሐኪም ቤት ትሄዳለሁ። ለማ በየጊዜው እየመጣ ይጎበኛችኋል? አዎ ሁልጊዜ ሐሙስ ሐሙስ እየመጣ ይጎበኘናል። ብድሩን መቼ ትከፍለኛለህ? እሁድ እከፍልሃለሁ። እመቤት ከአሜሪካ ብዙ ነገር መግዛት ትፈልጋለች? አዎ ለመግዛት ትፈልጋለች። እዚህ ሀገር የመጣኸው የኢኮኖሚ ትምህርት ለመማር ነው? የለም፣ የመሐንዲስነት ትምህርት ለመማር ነው። ዳቦና ፓስታ ሹታ መብላት ትፈልጋለህ? እንጀራ በወጥ እንጂ ሌላ አልፈልግም። እከፍላለሁ ያልኸውን ገንዘብ ለባለ ሱቁ ከፈልከው? ወደ ፊት እከፍለዋለሁ እንጂ ከዚህ በፊት አልከፈልኩትም። እህትህ ወደ ቤቷ የሄደችው በግሯ ነው? የለም፣ በለማ መኪና ነው። ለቁርስ እንቁላል የበሉ እነማን ናቸው? ለማ ከነ ወንድሞቹ ነው። ዛሬ ጠዋት እርሻ ውስጥ ምን ይሰሩ ነበር? አበባዎችና ዛፎች እተክል ነበር። ኢትዮጵያ ውስጥ ከፍተኛው ተራራ ማን ይባላል? ራስ ዳሻን ይባላል። ቀን ኮከብ ማየት ይቻላል? የለም፣ አይቻልም። እዚህ ከተማ ውስጥ ከፍተኛ ትምህርት ቤት አለ? አዎ፣ ሁለት ከፍተኛ ትምህርት ቤቶች አሉ። ዛሬ ቀጠሮህ ከማን ጋር ነው? ከአንዲት ቆንጆ ልጃገረድ ጋር ነው። መስሪያ ቤታችሁ ሌላ ቅርንጫፍ አለው? አዎ አንድ ቅርንጫፍ አዲስ አበባ ውስጥ አለው። ብቻህን ወደ ጓሮ መሄድና አትክልቱን ማጠጣት ትችላለህ? እሺ፣ ከአራት በኋላ እሄዳለሁ። ልጅህንና ባለቤትህን አስቀድመህ ወደ አገርህ ትልካቸዋለህ? የለም ብቻቸውን አልካቸውም። እጓሮ ብቻውን ያለው መኪና የማን ነው? የለማ ይመስለኛል። ብቻዋን በቅሎዋን መጫን ትችላለች? አዎ እንዴታ። የምትጭናት ብቻዋን ነው። የመኪናውን ዋጋ ብቻህን አስከፈለህ? አዎ፣ ሁሉንም ብቻዬን ከፈልኩ። እቃውን ከመኪናው ላይ ብቻውን አወረደው? አዎ፣ አወረደው። ጠረጴዛውን ብቻህን መኪናው ላይ መጫን ትችላለህ? አዎ እጭነዋለሁ። እዚያ ትልቅ ቤት ውስጥ የምትኖሩ ብቻችሁን ነው? አዎ ብቻችንን ነው። የሲኒማ ቤት የሄዱ ብቻውን ነበሩ? የለም ከልጆች ጋር ነበሩ። ብቻዋን መኖር የምትፈልግ ለምንድን ነው? አላውቅም። ብቻህን አንድ ጠርሙስ አረቄ መጠጣት ትችላለህ? የለም፣ አልችልም። ስራህን ብቻህን ጀምረህ ብቻህን ጨረስከው? የለም፣ ወንድሜ ረዳኝ።